Oh, <music> ቀን አስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምናመሽታችኋል። የዕለተ ሰኞ ታኅሳስ 10 2015 ዓ.ም የጋቢና ቬ መሰናዶው ጀምሯል። ከእኛ ጋር ከቆያችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ማቆሙ መፍትሄ ነው ብዬ አላምንም። ጥሩ መጻፍ የሚችለው ሰው ባቆመ ቁጥር መጥፎ የሚጽፈው ሰው እድል እያገኘ ይሄዳልና እንዴት ማህበራዊ ድረገጾቹ ላይ ቆይተን ጠቀሜታ ያላቸው ነገሮች እየሰጠን መጥፎውን ዜና አቅም ማሳጣት አንችልም ወይ? በቅድስት ማርያም ኮሌጅ መምህርና እንዲሁም ደግሞ በማህበራዊ ሚዲያ አጠቃቀም ዙሪያ በንግድ ዙሪያ አንቂ የሆኑ ባለሙያ ነው የጋበዝንላችሁ። በምሽቱ እንግዳ አድርገናቸዋል። ዓለም ዋንጫን የተመለከቱ እንዲሁም ደግሞ ከስፖርት ጋር የተያያዙ ጉዳዮችን በምሽቱ እንዳስሳለን። አብራችሁን ታምሹ ዘንድ በአክብሮት የምንጋብዛችሁ የተንገረመው መሰናደውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ሁኑ። ላለፉት ሁለት አስርት ዓመታት ማህበራዊ መገናኛ ብዙሃን ዓለምን ቀይረዋል። ከአረቡ ጸደይ አንስቶ እስካሁኑ ዘመን ድረስም እጅግ ብዙ ሰናይ ሰናይና አሉታዊ የሆነ ሚናን እየተጫወተ የሕይወታችን አካል በመሆን ቀጥሏል። ማህበራዊ መገናኛ ብዙሃን እንዲሁም ደግሞ ወጣቶችን በተመለከተ የማህበራዊ መገናኛ ሚዲያዎች አጠቃቀም ምን ሊመስል ይገባል በሚል ነው የመጀመሪያው ርዕሳችን። እንግዳ ጋብዘናል። እንግዳችን ራሳቸውን ከሚያስተዋውቁበት ቆይታችን ይጀምራል። መቅደላ መኩሪያ እባላለሁ ቅድስት ማርያም ዩኒቨርሲቲ ማርኬቲንግ አስተምራለሁ ትርፍ ጊዜ ደግሞ ስልጠናዎችን ነው የማካሄደው በዋናነት ፐርሰናል ዴቨሎፕመንት የሚባሉት ርዕሶች አካባቢ ከቢዝነስ ጋር የተገናኙትን ስልጠናዎች ነው የምሰጠው በጣም ነው የማመሰግነው መቅደላ እንግዲህ አተኩረህ የምትሰራው ስለ ህይወት ክህሎትና እንደ ጠቀስከው ከንግድ ዙሪያ ጋር የተያያዙ ነገሮች ናቸው። እንዲሁም ደግሞ ሚዲያዎች ላይም አጠቃቀም ታስተምራለህ፣ በማህበራዊ ሚዲያዎችህም ላይ ትጽፋለህ። ይህን ነገር ትኩረትህ ማድረግ የመረጥከው ለምንድን ነው? እንግዲህ በዚህ ዘመን እየተኖረ ራስን ካሉት ለውጦች ጋር ካሉት ሂደቶች ጋር አርቆ እና ነጥሎ መሄድ አይቻልም። በተለይ በተለይ ደግሞ ማህበራዊ ድረገጽ የህይወታችን አንድ አካል እስከመሆን የደረሰበት ጊዜም ስለሆነ እነኚህን ማህበራዊ ድረገጾች አለመጠቀም ስለማንችል ራቅን ብንል እንኳን ብዙ ነገሮችንም ስለሚያሳጡን እንዴት አድርገን እንጠቀማቸው? ምክንያቱም አብዛኞቹን ማህበራዊ ድረገጾችን ስንጠቀም እንዴት መጠቀም እንዳለብን፣ ምን ነገሮች ማድረግ እንዳለብን ትምህርት የለም። ሁላችንም ተወርውረን ነው እዚህ ውስጥ የገባ ነው እና ምን ማድረግ ያለብን እንዴት ለቀና ነገር ልንጠቀማቸው እንችላለን ከሚሉት ሀሳብ ነው አንደኛው። ሁለተኛው በጣም ብዙ ወዳጆቼ ማህበራዊ ድረገጽ መጠቀም አቆምኩ ይሉኛል እና ለምን ብዬ ጠይቃቸዋለሁ። አይ በቃ እዛ ላይ ያሉት የሚጻፉት ነገሮች ጥሩ አይደሉም፣ ማህበረሰቡን ይጎዳሉ እና በዚህ በዚህ ምክንያት አቆምኩ ይሉኛል እኔ ማቆሙ መፍትሄ ነው ብዬ ያላምነው። ጥሩ መጽሐፍ የሚችለው ሰው ባቆመ ቁጥር መጥፎ የሚጽፈው ሰው እድል እያገኘ ይሄዳልና እንዴት ማህበራዊ ድረገጾቹ ላይ ቆይተን ጠቀሜታ ያላቸው ነገሮች እየሰጠን መጥፎውን ዜና አቅም ማሳጣት አንችልም ወይ ከሚል ነው። እንግዲህ ወደዚህኛው ስልጠና በጣም በብዛት የሄድኩት ኢትዮጵያ ውስጥ ያለው ማህበራዊ ሚዲያ አጠቃቀም ህጸጾች ናቸው ወይም ችግሮች ናቸው የምትላቸውን ነገሮች እስቲ ቀስልኝ። እንግዲህ በዋናነት እኔ እንደ ትልቅ ክፍተት እንደ ትልቅ ችግር አድርጌ የምወስደው አንደኛ ጽንፈኝነት፣ በአንድ ጥግ ነገሮችን ማሰብ ስንደግፍም ስንቃወምም ይሄ በተቃውሞ ብቻ ሳይሆን ስንደግፍም፣ ጥግ ይዘን ነው። ምናልባት ከእምነት ጋር የመጣ አካሄድ ሊሆን ይችላል። አስተሳሰባችንን የሞረደብን ግን በዋናነት ጥንፍ ይዞ የመጻፍ ዘውግ፣ ይዞ የመጻፍ ትልቅ ችግር፣ የመሀል መንገድ አለመፍጠር፣ ነገሮችን ከግራ ከቀኝ ካለማየት የሚመጡ ነገሮች፣ ያ የመጀመሪያው ነው። ሁለተኛው ማህበራዊ ድረገጽ፣ እኔ ግርግዳ ላይ ነው የጻፍኩት እኔ ገጽ ላይ ነው የጻፍኩት ብሎ ሰው ያምናለን። እኔ ላይ ነው የጻፍኩት ብለን የምናስበው ነገር እውነት እኔ ላይ ብቻ ነው የጻፍኩት ወይ ብሎ ካለመጠየቅና ካለማገናዘብ የሚመጣል። ምክንያቱም እኔ ገጽ ላይ ስጽፈው እኔ ላይ የጻፍኩት ሌሎች ግርግዳ ላይ መሄዱ አይቀርም፣ የእኔ ወዳጆች ጋር የኔን ገጽ የሚከተሉት ሰዎች ጋር መሄዱ አይቀርም እና ለእኔ ብቻ አይደለም እየጻፍ ያለው ይሄ ብዙ መጥፎ ነገር እያመጣብን እየሄደ ያለ ነገር። ሶስተኛው ደግሞ ሰዎችን እዛ ቦታ ላይ እኛ እነሱ ቦታ ላይ ብንሆን ብሎ አለማገናዘብ ባለማገናዘባችን፣ ምን ይሆናል? ሰዋዊ ስሜትን እያጣን እንሄዳለን። ሀሳቡን ቀድመን የመናገር ሱስ ውስጥ እንገባለን። ቀድሞ የመናገር ሱስ ግራ ቀኝን ካለማየት፣ ይሄ ሀሳብ ቢወጣ ምን አይነት ተጽዕኖ ሊያመጣ ይችላል? ምን አይነት ክፋት ሊፈጥር ይችላል፣ ሰዎች ምን ያህል ሊጎዳ ይችላል ብሎ ካለማሰብ የሚመነጭ ስለሆነ አብዛኛው ማህበራዊ ድረገጾች ላይ የምናያቸው ነገሮች በእነዚህ ወጀቦች ውስጥ ያለ ነው ብዬ አስባለሁ እና። ይሄ ደግሞ መታረቅ አለበት። ቅድም እንደጠቀስከው ይህን ነገር እንዴት እንደምንጠቀምበት ሳይገለጽልን ነው ዝም ብለን ተወርውረን የገባ ነው ብለሃል እና የግል አሁን የጠቀስከውም ነገር አለ በግል ይሄ ነገር የግል አመለካከቴ ነው ብሎ ማሰብ ነገርም አለ እና ግን የማህበራዊ ሚዲያ ላይ ያ የግል አመለካከት እንደወረደ ሲጻፍ ያለውስ ተጽዕኖ ወይም ደግሞ የሚያደርሰው ጉዳት ወይም የሚያስከትለው ነገር ምን ይመስላል? ይህ ምንም በቃ አሌ የማይባል በጣም ብዙ ተጽዕኖ የሚያመጣ አንዳንድ ጊዜ ማሰብ ያለብን የግል አስተያየት ከሆነ ጮክ ብዬ የምናወረዋሉ ለግሌ ለምን አሊዞ የግል አስተያየቴ ነው ብዬ ከጻፍኩት ሰው እንዲያነበው ፈልጋለሁ ማለት ነው። ሰው እንዲያነበው ፈልጋለሁ ብዬ ደግሞ ካስቀመጥኩት፣ አስበንበታል፣ ተጨንቀናል፣ የሰዎችንን አመለካከት ተረድተናል የሚለውን ውስጡ ከቶ ማየት ያስፈልጋል። አሁን እንደ ማህበረሰብ መገናኛ ብዙኃን መሆኑን የመረዳትም ችግር ያለ ይመስለኛል። ይሄ ነገር መገናኛ ብዙኃን ነው እንጂ ደብዳቤ ወይ ስልክ አይደለም፣ ወይም ደግሞ ቴክስት ሜሴጅ አይደለም። ለጥቂት ሰዎች ብቻ የሚሆን እንደ ታሪክም የሚሰነድ ነገር ነው። ከሌኮ እንደዚህ ተብሏል ተብሎ የሚጎተት ነገር ነው እና እነዚህን ችግሮች ለመቅረፍ ኃላፊነት መጠቀም ስንል ያሉት ነገሮች ምንድን ናቸው? ወጣቶችስ በኃላፊነት ለመጠቀም ምንድነው መደረግ ያለበት? አንደኛው እውቀት በጣም ወሳኝ ነገር ነው ስለምንጠቀማቸው ነገሮች ስላጠቃቀሙ ምን ጉዳት አለው፣ ምን ጠቀሜታ አለው የሚለውን ትምህርት ያስፈልገዋል። ትምህርት ስል ይሄ በመደበኛ የትምህርት ስርዓት ውስጥ መግባት አለበት ከሚለው አንጻር ሳይሆን በተለያዩ መድረኮች በሚዲያም ሊሆን ይችላል። ስለ ማህበራዊ ድረገጽ ጠቀሜታ፣ ጉዳት፣ ተጽዕኖ በደንብ በቂ መረጃ ሰው ሊኖረው ይገባል። ሳናቀው ብዙ ሰው እየታሰረበት ሱስ ውስጥም እየገባበት ስለሆነ አንድ ከወዳጆቼ ጋር የምሳተፍበት ኢንፎርም አፍሪካ የሚባል መድረክ አለ እና ማህበራዊ ጉዳዮች ላይ የሚሰራ ለትርፍ ያልተቋቋመ ድርጅት ነው። እዛ ውስጥ አንደኛው ባለፈው ዓመት ስንሰራ የነበረው አሪፍ ነጋሪ የሚል ፕሮጀክት ነበረን። በዚህ ፕሮጀክት በዋናነት ስንሰራ የነበረው በተለይ ማህበራዊ ድረገጽ ላይ አንዳንድ ሀሳቦች ሰዎችን የሚያገኑበት ጊዜ ስለሆነ ድሮ ተጽዕኖ ፈጣሪ የምንላቸው ወይ በፖለቲካው ወይ በስፖርት ወይ በሙዚቃው ወይ በተለያዩት መድረኮች ገነው የወጡት ሰዎች ናቸው። ማህበራዊ ድረገጽ ከመጣ በኋላ ደግሞ ተጽዕኖ ፈጣሪዎች መልኩን ቀይሯል። አንድ ሰው በሚለጥፈው፣ በሚጽፈው፣ በሚሳደበውም ሊሆን ይችላል ተጽዕኖ ፈጣሪ የሚለውን ስያሜ እየያዙ ስለሆነ እዛ ደረጃ ላይ ሰዎች ሲደርሱ እንዴት ነው ነገሮችን ማገናዘብ የሚችለው ከሚለው አንጻር የተወሰኑ መርሃ ግብሮች አካሄደን ነበር። በዋናነት ወደድንም ጠላንም አስራ አምስት ሺ ሀያ ሺ አንዳንዶቹ እስከ መቶ ሺ ሁለት መቶ ሺ ሰው ተከታይ አላቸው እና አንድ አይደለም እነ ይህን ያህል ሰው ተከታይ ማፍራት። ሰው ደግሞ ይህን ያህል ሰው ተከታይ አለኝ ብሎ ሲያስብ ስለሚያደርገው ነገርም መጠንቀቅ ያስፈልገዋል። መርሃ ግብሩ በዋናነት አድርጎ የነበረው እንዴት አሪፍ ነጋሪ መሆን ይችላሉ እንዴት መልካም ስራ ሊሰሩ የሚችሉ ሰዎች ልናረጋቸው እንችላለን? ይሄ ከሐሰተኛ መረጃ ራሳቸውን የሚያርቁ ሰዎች እንዴት ልናረጋቸው እንችላለን? ለወጣቱ አርአያ ሊሆኑ የሚችሉን ሰዎች እንዴት ልናረጋቸው እንችላለን? ከሚለው እሳቤ ነበረ ስልጠናውን ስንሰጥ የነበረው እና በጣም በጣም ትልቅ ለውጥ አምጥቷል ብዬ አስባለሁ። የዚህ አይነት ነገሮች ግን በአገር ደረጃ በአለም ደረጃ በተለያዩት ቦታ ላይ መደረግ አለበት። ማህበራዊ ሚዲያውን ደግሞ በበጎ ውጤታማ በሆነ መልኩ የሚጠቀሙ ወጣቶችም አሉ። እድልም ይዞ መጥቷል። እስኪ ጥቂት ነገሮችን በለኝ ስለነሱ። ያለው ያመጣው የሚባለው እድል ምንድን ነው? እኔ ብዙ ጊዜ ምን እላለሁ፣ ማህበራዊ ድረገጹ አይደለም ችግር ያለው ተጠቃሚው የሚጠቀምበት ሰው እና አጠቃቀሙ ላይ ነው እንጂ ማህበራዊ ድረገጹ እድልን። ያንን እድል እንዴት ነው እኛ ልንጠቀመው የምንችለው? በጣም ብዙ ሰዎች ክህሎቶቻቸውን ለማሳደግ ተጠቅመውበታል። ክህሎቶቻቸውን ለመሸጥ ተጠቅመውበታል። ያሏቸውን ሀሳቦች ተጽዕኖ ለመፍጠር ቀና ተጽዕኖ ለመፍጠር ተጠቅመውበታል። ስለዚህ ማህበራዊ ድረገጽ ብዙ ቀና ነገሮችን ይዞ ሊመጣ ይችላል። ሀሳቦቻችንን እናሻለቅበት እንችላለን፣ እናስተላልፍበት እንችላለን። ማህበራዊ ድረገጽ ሙሉ ለሙሉ መኮንን የለብንም። ስለዚህ መታረቅ ያለባቸው እነሱም ይሆናል። ይሄም ሲሆን ደግሞ ማህበራዊ ድረገጽን የሚመሩትም ተቋማት እንዴት ማህበራዊ ድረገጽ ለበጎ ተግባር ሊውል ይችላል የሚሉ በተለያዩ መንገዶች ሰውን የማንቃት ስራ ምሳሌ ይጠበቅባቸዋል። ፌስቡክ ልንል እንችላለን፣ ቴሌግራም ልንል እንችላለን። የተለያዩት ማህበራዊ መድረኮች እንዴት ነው ሰዎች በቀና ነገር ሊጠቀሟቸው የሚችሉ የሚሉትን እንደ ጎን ለጎን በአጫጭር ቪዲዮዎች ሊሆን ይችላሉ ማሳየት ይቻላል። አድማጭ ተመልካቾቻችን በቅድስተ ማርያም ኮሌጅ መምህርና እንዲሁም ደግሞ ስለ ማህበራዊ ሚዲያ አጠቃቀምና ስለ ንግድ ስራዎች መምህር ከሆኑት ከመቅደላ መክሪያ ጋር የጀመርነው ቆይታ አልተጠናቀቀም። በነገው ምሽት ተከታዩን ይዘን የምንመለስ ይሆናል። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ የሚደርሰውን እለታዊውን የጋቢና ቪኦኤ መሰናዶ ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አሁን ደግሞ የምናልፈው ወደ ስፖርት ነው። እስካሁኖቹ የዓለም ዋንጫ የፍጻሜ ጨዋታዎች እጅግ ልብ አንጠልጣይ እንደሆነ የተነገረለት ጨዋታን በማሸነፍ አርጀንቲና ለሶስተኛ ሶስተኛ የዓለም ዋንጫዋን አንስታለች። የእግር ኳሱ ዓለም ሊቸረው የሚችለውን ሁሉ ድል ያሳካው ሊዮኔል ሜሲ የዓለም ክስተት የሆነ ተጫዋች መሆኑንም አስመስክሯል። የውድድሩ ኮከብ ተጫዋች ሆነ የተመረጠው አርጀንቲናዊቱ አምረኛ ተጫዋች በካታር ንጉስ ሼህ ታሚም ቢን ሀማድ አልታኒ የተበረከተለትን ቢሽት የተባለ ብዙውን ጊዜ ከንጉሳዊ የቤተሰብ ጋር የተቆራኘና በልዩ ልዩ አጋጣሚዎች ለክብር የሚደረብ ካባን ደርቦ ዋንጫውን ከቡድኑ አባላት ጋር አንስቷል ይለናል ኬኔዲ አባተ። በዚህና በሌሎች የስፖርት ዘገባዎች ዙሪያ ያጠናቀረው ቀጥሎ ይቀርባል። እስካሁን ከታዩ የዓለም ዋንጫ የፍጻሜ ጨዋታዎች ሁሉ በላይ ልብ አንጠልጣይና አስደናቂ እንደሆነ ብዙዎች የመሰከሩለትና እጅግ ድራማዊ በሆኑ ክስተቶች የታጀበው ሀያ ሁለተኛው የካታሩ የፊፋ የዓለም ዋንጫ የፍጻሜ ጨዋታ በአርጀንቲና አሸናፊነት ተጠናቋል። ሊዮኔል ሜሲ በነገሰበት፣ ተቀይሮ እስከወጣበት ሰዓት ድረስ አንኬል ዲ ማርያም ድንቅ ብቃቱን ባሳየበት፣ በፈረንሳይ ላይ የበላይነቷን ባሳየችበት ሀያ ሁለተኛው የፊፋ የዓለም ዋንጫ ፍጻሜ አርጀንቲና ዋንጫውን የግሏ አድርጋለች። አርጀንቲና በምድብ ማጣሪያ የመጀመሪያ ጨዋታዋ በሳውዲ አረቢያ ያስተናገደችው ያልተጠበቀ የሁለት ለአንድ ሽንፈት የአፍረት ሳይሆን የብርታት ምንጭ እንደሆናቸው ሜሲ ለፍጻሜ ከደረሱ በኋላ በሰጠው አስተያየት ተናግሮ ነበር። በእርግጥም ያ ሽንፈት የወኔ ምንጭ እንደሆናቸው ከባልደረቦቹ ጋር በተግባር አሳይቷል። የመጀመሪያውን የጨዋታ አጋማሽ በሜሲ ፍጹም ቅጣት ምትና በዲማሪያ ድንቅ ግብ ሁለት ለዜሮ በመምራት ለረፍት ወደ መልበሻ ክፍል ያመረችው አርጀንቲና በሁለተኛው አጋማሽ ያንን የበላይነት ጠብቃ ሳምንቶች አመጨረስ አልቻለችም። ከረፍት በኋላ በተለይም ወደ መጨረሻዎቹ ደቂቃዎች ጥሩ የተንቀሳቀሱት የፈረንሳይ ልጆች ኮከባቸው ካይሊያን ሙባፔ በፍጹም ቅጣት ምትና በጨዋታ ባስቆጠራቸው ግቦች አቻውኑና ጨዋታው ወደ ተጨማሪ ሰዓት አመራ። በተጨማሪ ሰዓት ተጭነው የተጫወቱት አርጀንቲናዎች በኮከባቸው ሜሲ አማካኝነት በ108ኛው ደቂቃ ላይ ግብ ያስቆጥሩም ፈረንሳይ 118ኛው ደቂቃ ላይ ኳስ በእጅ መነካቱን ተከትሎ ያገኘችውን ፍጹም ቅጣት ምት ምባፔ አስቆጥሮ ጨዋታው ውስጥ እኩል በመጠናቀቁ በፍጹም ቅጣት ምት ተለያይተዋል። በዚህም አርጀንቲና አራት ለሁለት አሸንፋ ዋንጫውን ከ36 ዓመታት በኋላ አንስታለች። እስካሁን በአምስት የዓለም ዋንጫዎች ላይ የተሰለፈው ሜሲ በሁለቱ ለፍጻሜ ደርሷል። አሁን ምናልባትም የመጨረሻው ሊሆን እንደሚችል በሚነገረው የዓለም ዋንጫ ጨዋታው ለራሱም ለሀገሩም ትልቅ የሆነውን የእግር ኳስ ዓለም ስኬት ተጎናጽፏል። ለአርጀንቲና የትላንቱ ሶስተኛ የዓለም ዋንጫ ድል ነው። በካታር ንጉስ ሼታሚም ቢንሃ ሳሜድ አልታኒ የተበረከተለትን ብሽት የተባለ ብዙውን ጊዜ ከንጉሳዊ ቤተሰብ ጋር የተቆራኘና በልዩ አጋጣሚዎች የሚለበስ የክብር ካባ አደርቦ ሜሲ ዋንጫውን ከንጉሱና ከፊፋ ፕሬዚደንት ጂያኒ ኢንፋንቲኖ እጅ ተረክቦ ከቡድኑ አባላት ጋር ወደ ላይ ከፍ አድርጓል። የሰባት ጊዜ የባላንዶር አሸናፊው ሜሲ የአለም ዋንጫን በማንሳት በእግር ኳስ ህይወቱ ሳያሳካ የቆየውን ትልቁን ስኬት አስመዝግቧል። ሜሲ በእግር ኳስ ህይወቱ እጅግ የላቀና ድንቅ ብቃቱ ላይ በነበረ በት በ2014 የብራዚል የአለም ዋንጫ ለፍጻሜ ቢደርስም በጀርመን አንድ ለባዶ ተሸንፈው ህልሙን ማሳካት አልቻለም ነበር። በአለም ዋንጫ ታሪክ 26 ጨዋታዎች ላይ በመሰለፍ ክብረ ወሰን የያዘው ሜሲ በ26ተኛው ጨዋታው በህይወቴ ያላሳካውት የሚለውንና ከፀፀት የሚተርፍበትን አገሩም የምትኮራበትንና ለዘላለም እንድትዘክረው የሚያደርገውን ይህን ህልሙን ታዲያ ካታር ላይ እውን አድርጓል። ሜሲ የአርጀንቲና የምንጊዜም ኮከብ ተጫዋችነትን ክብርም የ 86ቱን የአለም ዋንጫ ለሀገሩ ካሳካው ዲያጎ ማራዶና ጋር ተጋርቷል። ሜሲ አሁን የአርጀንቲና ብቻ ሳይሆን የዓለምም ክስተት ተጫዋች መሆኑን አስመስክሯል። በዘውትር ተቀናቃኙ ክርስቲያኖ ሮናልዶ ላይ ያለውን የበላይነት በጉልህ አሳይቷል። አምስት ጊዜ የአመቱ ምርጥ ተጫዋች በመባል የባላንዶር አሸናፊ የሆነው የ37 ዓመቱ ሮናልዶ የአለም ዋንጫን አንስቶ አያውቅም። ከእሁዱ የዓለም ዋንጫ ድሉ በተጨማሪ አንድ የኮፓ አሜሪካ ዋንጫ ከባርሴሎና ጋር አስር ሊጋ፣ አራት የቻምፒዮንስ ሊግ፣ ከፒኤስጂ ጋር ደግሞ አንድ የሊግ አንድ ዋንጫን ያነሳው የሰባት ጊዜ የባለንዶር አሸናፊው የ35 አመቱ ሊዮኔል ሜሲ አሁን በእግር ኳስ ህይወቱ ሳላሳካው ቀረሁ የሚለው ምንም የለም። ለአገሩ 172 ጊዜ የተጫወተው ሜሲ ለሀገሬ የምሰራውን ስራ በዚህ መዝጋት እፈልጋለሁ፣ ያላሳካውት ይህ ነበር፣ ከዚህ በኋላ ምንም የምጠብቀው ነገር የለም ሲል ከድሉ በኋላ አስተያየቱን ሰጥቷል። እንደ ሮይተርስ ዘገባ በጣም የታገልኩላቸውን ኮፓ አሜሪካን እና አሁን ደግሞ በስተመጨረሻ የዓለም ዋንጫ ማግኘት ችያለሁ ያለው ነገር ግን እግር ኳስን እወዳለሁና የዓለም ሻምፒዮን ሆኜ ጥቂት ተጨማሪ ጨዋታዎችን መጫወት እፈልጋለሁ በማለትም አክሏል። የሁለት ጊዜ የዓለም ዋንጫ ሻምፒዮኗ ፈረንሳይ ለተከታታይ ጊዜ ዋንጫውን በማንሳት የ1962ቱን የብራዚልንና የ1938ቱን የጣሊያንን ታሪክ መጋራት የምትችልበትን ድንቅ ድላምክናለች። ጨዋታውን በሉሳይል ስታዲየም ተገኝተው የተከታተሉት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን መልበሻ ክፍል ድረስ በመግባት ቡድናቸውን አጽናንተዋል። ፕሬዚደንቱ ከጨዋታው በኋላ በትዊተራቸው ባስተላለፉት መልእክት የፈረንሳይ ቡድን በዚህ የዓለም ዋንጫ ላሳየው ብቃትና ገድል እንኳን ደስ አላችሁ፣ በዓለም ዙሪያ ያሉ ሕዝቦችንና ደጋፊዎችን አስደስታችኋል ሲሉ ቡድናቸውን ካወደሱ በኋላ አርጀንቲናንም ለድሉ እንኳን ደስ አላችሁ ብለዋል። ካይሊያን ሚባፔ በትናንቱ የፍጻሜ ጨዋታ ያስቆጠራቸውን ሶስት ግቦች ጨምሮ በስምንት ግቦች የዓለም ዋንጫው ኮከብ ግባግቢ ሆኗል። ምባፔ ከ1966 ወዲህ በዓለም ዋንጫ ታሪክ በፍጻሜ ጨዋታ ላይ ሃትሪክ የሰራ የመጀመሪያው ተጫዋች በመሆንም ስሙን በታሪክ መዝገብ አስፍሯል። ከአርጀንቲና ጋር በፍጹም ቅጣት ምት ሲለያዩ ካስቆጠራት ግብ ጋር በአንድ ጨዋታ አራት ግቦችን በማስቆጠር ደግሞ ክብረ ወሰን ይዟል። ሜሲ የዓለም ዋንጫው ምርጥ ተጫዋች ሆኖ ተመርጧል። ግብ ጠባቂያቸው ኤሚሊያኖ ማርቲኔዝ ምርጥ ግብ ጠባቂ፣ 24 ቁጥሩ ኤንዞ ፈርናንዴዝ ደግሞ ምርጥ ወጣት ተጫዋች ተብለው ሽልማታቸውን ተቀ ተቀብለዋል የቡድናቸውን የዓለም ዋንጫ ስኬት ተከትሎ አርጀንቲናውያን ወደ ሬሌለ ደስታቸውን በጎዳናዎችና አደባባዮች ወጥተው ገልጸዋል። ገና የዋንጫው አሸናፊነታቸው እንደታወቀ በመቶ ሺዎች የሚቆጠሩ አርጀንቲናውያን ባንዲራቸውን እያውለበለቡ የአገሪቱን ተወዳጅ ሰማያዊና ነጭ ማሊያ ለብሰው በደቂቃዎች ውስጥ ነው የቦነስ አይረስን ጎዳናዎችና አደባባዮች ያጥለቀለቁት። እኔ ማመን አልቻልኩም። ከባድ ነበር፣ ነገር ግን ለሜሲ ምስጋና ይግባውና አሳክተነዋል። የ13 ዓመቱ ታዳጊ ሳንቲያጎ በቦነስ አይረስ ከሚገኘው የ1986 የዓለም ዋንጫ ድላቸው ቡድኑን ከመራው ሟቹ ኮከባቸው ዲያጎ ማራዶና ቤት ፊት ለፊት ከቤተሰቦቹ ጋር ድሉን ሲያከብር የተናገረው ነው። በመላገሪቱም መሰል የደስታ መግለጫ ስነ ስርዓቶች ተካሂደዋል። የብሔራዊ ቡድኑ ድል በከፍተኛ የዋጋ ግሽበትና የኢኮኖሚ ቀውስ ውስጥ በምትገኘው አርጀንቲና ለጊዜውም ቢሆን ኢኮኖሚያዊ ቀውሱን አስረስቶ ከፍተኛ ህዝባዊ ደስታን ፈጥሯል። ከዋና ከተማ ከተማዋ ቦነስ አይረስ ወጣ ባለ ስፍራ ደስታውን ሲገልጽ የዋለው የ46 አመቱ ዲያጎ አቡርጌሊ ይህ የማይታመን ጨዋታ ነው። አንዳንዴም ጭንቀት ውጦን ነበር። ይህ ቡድን ከአስርት አመታት በኋላ ለመጀመሪያ ጊዜ ህዝቡ በፍቅሩ እንዲወድቅ አድርጓል ሲል ብሔራዊ ቡድኑን በማድነቅ ደስታውን ገልጿል። ሮሄሊዮ ቫስኬዝ የተባለ ደጋፊ ደግሞ ጨዋታውን እያለ ጭንቀት ማሸነፍ እንችል ነበር፣ ነገር ግን እንደ ሁልጊዜው እንድንሰቃይ ተገደናል። ሆኖም የተፈጠረብን ጭንቀት ድሉን የበለጠ አስደሳች አድርጎታል ብሏል አርጀንቲናውያን ደስታቸውን በተለያየ መልኩ ሲገልጹ ውለዋል ከአርጀንቲና ባለፈ በተለያዩ የአለም ክፍሎች የሚገኙ የእግር ኳስ ደጋፊዎችም ስሜታቸውን አንጸባርቀዋል እሁድ ምሽት በአዲስ አበባ ከተማ ጎዳናዎች ላይም በርካታ የሜሲ አድናቂዎችና የአርጀንቲና ደጋፊዎች ከድሉ በኋላ ደስታቸውን ሲገልጹ ነበር በተለይ በቦሌ ጎዳናዎች ላይ በርካታ ተሽከርካሪዎች የጥሩምባ ድምፅ በማሰማት ሲያሽከረክሩ ደጋፊዎችም የሜሲን ስም እየጠሩ አድናቆታቸውን ሲገልጹ ተመልክተናል Hey! YOU hey. የዓለም ዋንጫ ባለድሏ አርጀንቲና ከፊፋ 42 ሚሊዮን ዶላር ትሸለማለች። ሁለተኛ የወጣችው ፈረንሳይ ፊፋ ካዘጋጀው 440 ሚሊዮን ዶላር አጠቃላይ የሽልማት ገንዘብ ውስጥ 30 ሚሊዮን ዶላር ይደርሳታል። ሶስተኛ የወጣችው ክሮሺያ 27 ሚሊዮን፣ አራተኛዋ ሞሮኮ ደግሞ 25 ሚሊዮን ዶላር ይሸለማሉ። በጨዋታዎቹ ላይ የተሳተፉት ቡድኖች እያንዳንዳቸው በትንሹ 9 ሚሊዮን ዶላር የዝግጅት ደግሞ 1.5 ሚሊዮን ዶላር ይሸለማሉ። ካታር ውድድሩን የማስተናገድ እድል ካገኘ ችበት ጊዜ ጀምሮ ብዙ የተባለለት በውጭ ሰራተኞች መብት ጥሰት ሀገሪቱ የተጠለጠለችበት በታሪክ ለመጀመሪያ ጊዜ ከፍተኛ ገንዘብ የወጣበት ሀያ ሁለተኛው የፊፋ የአለም ዋንጫ በዚህ መልክ ተጠናቋል። ትንሽየዋ የመካከለኛው ምስራቅ የባህረ ሰላጤ አገር ካታር ከአለም ዋንጫው አስደናቂ የመክፈቻ ስነ ስርዓት እስከ መዝጊያው ድረስ ለአለም ማንነቷን አሳይታለች። በአረብ ሀገራት ልዩ የሆነ ሻምፒዮና ለማዘጋጀት የገባነውን ቃል አሟልተናል። ይህም የአለም ህዝቦች ስለ ባህላችን ብልጽግናና እሴቶቻችን እንዲያውቁ እድል ፈጥሯል። የካታር ንጉሥ ሼታሚን ቢን ሐሚድ አልታኒ ከውድድሩ መጠናቀቅ በኋላ ያሉት ነው። የፊፋው መሪ ጂያን ኢንፋንቲኖ የምን ጊዜም ምርጡ ዝግጅት ሲሉ ለመጀመሪያ ጊዜ በአረብ አገር የተካሄደውን ካታር ከ200 ሚሊዮን ዶላር በላይ ወጪ ያደረገችበትን ውዱን የዓለም ዋንጫ አሞካሽተዋል። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን ለዘገባው እናመሰግናለን። በመቀጠል ደግሞ የምናልፈው ሀብታሙ ስዩም በዓለም አቀፍ የእግር ኳስ ጨዋታዎች ላይ በዳኝነት ካገለገሉና በጨዋታዎች ታዛቢነት እየሰሩ ካሉት ጌራ ወርቅ ከተማ ጋር ወዳደረገው ቆይታ ነው። ዓለም አቀፍ ዳኛ ሁለት ሺ አስራ አምስት በፈረንጆች ነው እስከ ሁለት ሺህ ሀያ ድረስ ማለት ነው። ከዛ ቀጥሎ በሁለት ሺ ሀያ ያው እንግዲህ በመሀል ወልጄ ስለነበረ ወገብ ሕመም አጋጥሞኝ ከዳኝነቱን አቁም ያለው ከዛ በኋላ የኮሚሽነርነት ስልጠና ወስጄ ለክልሌ ላይ ቀድሜ ስሰራ ነበር እንደ ኦሮሚያ። ከዛ በመቀጠል እንደ ኢትዮጵያ እግር ኳስ ፌዴሬሽን በፌዴራል ደረጃ ከዛሬ ሶስት አመት ጀምሮ አበሻ ሁለት ሺ አስራ ሁለት ጀምሬ በ ኮሚሽነርነት ዛሬ በዛሬ እየሰራሁ እገኛለሁ ማለት ነው። እንደው እስከ ዛሬ ድረስ በዳኝነት ወይንም ደግሞ በኮሚሽነርነት ካገለገልሽባቸው የዓለም አቀፍም ሊሆን ይችላል፣ የሀገር አቀፍ ጨዋታዎች የተወሰኑትን መጠቃቀስ እንችል ይሆን? አዎ፣ በዓለም አቀፍ ደረጃ ያው የሁለት ሺ አስራ አምስት የኦሎምፒክ ማጣሪያዎች ሳውዝ አፍሪካ ላይ በተካሄዱ ውድድሮች አንድ ሁለት ጨዋታዎች መብራት እድል ገጥሞኛል። እንዲሁም በኮንጎ ኪንሻሳ ላይ እነዚሁ የአፍሪካ ክለብ እንድ ማጣሪያ ናቸው ያለው እዛ በኋላ ሌላ ድል ማጫወት እችሁን አላገኘሁም። ሀገር አቀፍ ደረጃ ያው በፕሪሚየር ሊጉ ያው ከዚህ በፊት ወንዶችን በምናጫወትበት ሰዓት በብሔራዊ ሊግ ደረጃ የወንዶችን ጨዋታ በዋና ዳኝነት እመራ ነበር። እዛ በኋላ ከጊዜ በኋላ ያው የሴቶች ሴት ዳኞች የወንዶች ጨዋታን እንድናጫወት በፌዴሬሽን በወጣ መመሪያ መሰረት ከዛ ከወጣን በኋላ የሴቶች ፕሪሚየር ሊግ ላይ ለረጅም ጊዜ ሰርቻለሁ። ደግሞ በሴቶች ፕሪሚየር ሊግ ላይ በኮሚሽነርነት ጦር በጨዋታ ታዛቢነት እሰራለሁ ማለት ነው። አንድ የእግር ኳስ ዳኛ ወይንም ደግሞ ኮሚሽነርም ሊሆን ይችላል። ጎበዝ ዳኛ ነው የሚባለው፣ ጎበዝ ኮሚሽነር ነው የሚባለው ምን አይነት ብቃቶችን ሲያስመዘግብ ነው? መጀመሪያ በዳኝነት ዙሪያ አንድ ዳኛ በጣም ጎበዝ ዳኛ ነው የሚባል በፊዚካል ፊትነስ ፊት ሲሆን ሜንታሊ ደግሞ እግር ኳስ ሕጎችን እና ደንቦችን ጠንቅቆ ማወቅ እና ማስ- ማስያዝ ተገብብር ማለት ነው። በተመሳሳይ ሁኔታ ወደ ኮሚሽነሩ ስትመጣም ኮሚሽነሩ የኢትዮጵያ አውታ ታዛቢ አዛቢ ዳኞቹን ለመገምገም ከዳኞቹ በተሻለ የህግ እውቀቱ ሰፊ፣ የግምገማ እውቀቱ ጠንቃቃ የሆነ መሆን አለበት። ሴቶች በእግር ኳስ ዳኝነቱ በተለይ ኢትዮጵያ ውስጥ ብዙ አይደሉም። ሴት ሆኖ አንዳንድ ጊዜ ደግሞ የወንዶችን የእግር ኳስ ጨዋታ መዳኘት ምን አይነት ፈተናዎች አሉት? እንዴት ሳደርጋችሁ ትወጡታላችሁ? አንቺም ሆነ ጥቂት የምትባሉ ዓለም አቀፍ ዳኞች ስላላችሁ። እውነትን ነው በዜ ከጊዜ በኋላ ወር አምስት ዓመት ወዲህ ነው እንጂ ከዚህ በፊት ያው ሴት ኢንተርናሽናል ዳኞቻችን ያሉ የነበሩ ሴት ኢንተርናሽናል ዳኞቻችን የሀገሪቱን ፕሪሚየር ሊግ በብቃት እና በጥሩ ችሎታ ይመሩ ነበር። ያው ከጊዜ ጊዜ አዲስ ኮሚቴ በሚመጣ ጊዜ ሁሉም ኮሚቴ በራሱ መስፈርት፣ አዲስ መስፈርት ማውጣት ስለዚህ እነዛን ሴት ጠንካራ ዳኞች ከወንዶች ውድድር እንዳይመሩ እና የሴት ጨዋታን ብቻ እንዲመሩ የሚል መስፈርት አውጥቶ ነው እንደዚህ አይነት ክፍተት የተፈጠረው፣ እንጂ እውነቱን ለመናገር አሁንም ኢትዮጵያ ውስጥ የወንዶችን ጨዋታ በብቃት ሊመሩ የሚችሉ ዳኞች አሉ። ለምሳሌ አሁን ሊዲያን ብታውቃ፣ ብታያት እየተፋፈሰ በዓለም አቀፍ ደረጃ እስከ ዓለም ዋንጫ ድረስ እየዳኘች ያለች አንድ እንቁ ሴት ኢንተርናሽናል ዳኛችን ነች። በሀገር አቀፍ ደረጃም በፕሪሚየር ሊጉ ላይ ብቸኛዋ ሴት ኢንተርናሽናል ሴት ዳኛ የሀገሪቱን ከፍተኛ የፕሪሚየር ሊግ ውድድር እየመራች ያለች ነች። ስለዚህ አሉ። አሁን ወደዛ መጠው ቢሰሩ ውድድሩን ፊት ሊያደርጉ የሚችሉ ሊመሩ የሚችሉ ብቃት ያላቸው ሴት ዳኞቻችን አሉ። እንግዲህ ወደፊት የእግር ኳስ ፌዴሬሽናችን እነዚህ ብቃት ያላቸውን ሴት ዳኞች ወደ ወንድ ውድድር እንዲመሩልን ያመጡልናል ብለን ተስፋ ይኖረናል። እንግዲህ ካታር ላይ ዘንድሮ የዓለም ዋንጫ እየተከናወነ ይገኛል። እስካሁን የነበሩ ጨዋታዎችን በዳኝነት ረገድ ምን ይመስላሉ? እንደው የተሳሳተ ዳኝነት ነበረ የምትይበት አፍታ ክስተት ነበረ ወይ እስካሁን ድረስ በተደረጉት ጨዋታዎች ውስጥ? አዎ ያው ዳኝነት ክስተት ይኖረዋል። ማለት የሚዳኘው ሰው በሰው ነው እና ሰው ደግሞ ሰብአዊ ባህሪ ያለው ከዛ ውስጥ መሳሳት ነው፣ ስህተቶች ይኖራሉ። ግን ስህተቶቹ መጥፎ የሚሆኑት ምንድን ነው? ውጤት የሚያስቀይሩ ስህተቶች ሲፈጠሩ የአንድን ቡድን በዳኛ ውሳኔ፣ በተሳሳተ ውሳኔ ከአንድ ውድድር ላይ ማውጣት አይነት ነገሮች ስለሚኖሩ በዳኝነቱ ላይ አዎ ጥሩ ዳኞች ነበሩ። ጥሩ ጎኖች አሉ። አንዳንድ የታዩ ክፍተቶችም አሉ። እንደ ክፍተት የሚነሳው ጉዳይ መካከል እንደው በአንቺ እይታ ይሄኛው ጨዋታ በዚህ በኩል ቢዳኝ ውጤቱ የተለየ ይሆን ነበር የምትዋለ ይሁን ከዚህ በፊት በተደረጉት የጥሎ ማለፍ ጨዋታዎች ላይ ለምሳሌ ጋና ከፖርቱጋል በተጫወተች ጨዋታ ላይ ለምሳሌ ያልሆነ ፔናልቲ ለሮናልዶ ተሰጥቶ ያ ፔናልቲ በቫር ሳይታይ ያ ፔናልቲ እንዲመታ ተደርጓል። ቢያንስ በቫር የመታየት እድሉ ቢኖር ኖሮ በእኔ እይታ ያ ኳስ ካለፈ በኋላ ኮንታክት አድርጎ ነው ሩላ እንዲወደቀው በዛ ኳስ ፔናልቲው ተገኝቷል። እነዚህ እንደዚህ አይነት ክፍተቶች ታይተዋል። ዛሬውን ዳኝነት በብራዚል እና በክሮሽያ መሀል የተደረገውን ውድድር የመራውን ዳኛ ደግሞ ስናይ ማኔጅመንቱ ያለው ነገር የነበረው ነገር አስተማሪ የሚሆን ብዙ ነገሮችን ደግሞ እንደዚህ ተምረን እንግዲህ ዘንድሮ ለመጀመሪያ ጊዜ ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሴት ዳኞች የዓለም ዋንጫን እንዲመሩ ወስኗል። የተወሰኑ ሴት ዳኞችም ጨዋታዎችን መርተዋል። ይሄ በአጠቃላይ በዓለም ላይ ላሉ ሴት ዳኞች ያለው ፋይዳ ምንድን ነው? ይህን በማየት ሽሳንቺ ምን ይሰማሻል? በዓለም አቀፍ ደረጃ የሴት ዳኞች የዓለም ዋንጫን መሩ የመጀመሪያ ጊዜ ነው። ይሄን በማየቴ እጅግ በጣም ደስተኛ ነኝ። ወደፊት እንደነሱ የተሻሉና ጠንካራ እንስት ዳኞች ጠንክረው ከሰሩ እስከ ዓለም ዋንጫው ድረስ የወንዶችን ጨዋታ መምራት እንደሚችሉ ማሳየታቸው ለሀገራችን የእግር ኳስ ፌዴሬሽን ትምህርት ይሰጣል ብዬ አስባለሁ። ምክንያቱም ሴት ዳኞች ከበረቱ፣ ከጠነከሩ እና ከሰሩ ዓለም ዋንጫ ድረስ ወጥተው ማጫወት የሚችሉ ከሆነ ሀገር በሀገር ውስጥ በሚደረጉ ትልልቅ ውድድሮች ላይ ሴት ዳኞችን አብቅቶ ውድድር እንዲመሩ ማድረግ እንደሚቻል ትልቅ ትምህርት ይሰጣል ብዬ አስባለሁ። ቆይታችንን ከማብቃታችን በፊት በእግር ኳስ ዳኝነት ዘርፍ በርካታ ኢትዮጵያውያን እንዲበራከቱ በዘርፉ ውስጥ ያሉ ሴቶችም እንዲበዙ እንደ ሀገርስ በስፖርቱ ዘርፍ ምን መደረግ አለበት ብለሽ ትመክሪያለሽ? እኔ እንደ ሀገር ቢሆን ብዬ የማስበውና አስተያየት መስጠት የምፈልገው ምንድን ነው በሀገራችን ተጨባጭ ሁኔታ የኢትዮጵያ ከኢትዮጵያ እና አንጻር ሴት ዳኞች አሁንም በርካታ ሴት ዳኞች በፌዴራል ደረጃ፣ አንደኛ መምሪያ ደረጃ፣ በክልል ደረጃ የሚሰሩ ዳኞች አሉን። እነዛን ዳኞች በፌዴሬሽን በኩል አስፈላጊ የሆነ ድጋፍና ትብብር በተለየ እይታ ቢሰጣቸው ምክንያቱም እኔ ቅድም እንደገለጽኩለስ ከወሊድ በኋላ በገጠመኝ የሕመም ችግር ነው ከዳኝነት ራሴን ያገለልኩት። ተመልካቾቻችን ዘገባውን በድረገጾቻችን ላይ ልታገኙ ትችላላችሁ። ኤደን ገረመው መሰናደውን በመምራት ኤልያስ አስማረ በቅንብሩ አብረናችሁ ነበር። ኔጋቢና በመሰናዶ ዚ ላይ ተጠናቋል ጠነስጥልኝ